እስራኤል ውስጥ ያሉ ኤርትራውያን ስደተኞችን ለመቀበል ከእስራኤል ጋር እየተነጋገሩ መሆናቸውን የሩዋንዳ ፕሬዚዳንት ፖል ካጋሜ ገለጹ። የእስራኤል የአገር አስተዳደር ሚኒስትር ጊልአድ ኤርዳን ይህንን ዜና ማረጋገጣቸውን እስራኤል ውስጥ ከሚገኙ ትላልቅ መገናኛ ብዙሃን አንዱ ዘግቧል። እስራኤል ውስጥ ለስደተኞች መብቶች የሚከራከሩ አቶ ዳዊት ደሞዝ የሚባሉ ስደተኛ መሠረታዊ የሆኑ መብቶቻችን የሚከበሩልን ከሆነ ወደ ሩዋንዳ ብንሄድ አንጠላም ይላሉ። ምን ያፈ ወርቅ ያጠናቀረችው ዘገባ አለ። አዳነች ፍስሐ እየታቀርበዋለች የሩዋንዳው ፕሬዚደንት ፖል ካጋሜ ይህን የተናገሩት በሀገራቸው መዲና ኪጋሊ ስለ ተለያዩ ነጥቦች ባደረጉት ጋዜጣዊ ጉባኤ ላይ በቀረበላቸው ጥያቄ መሰረት ነው። እስራኤል የኤርትራና የሱዳን ስደተኞችን ወደ ሩዋንዳ እና ኡጋንዳ ለመላክ እየተነጋገረች ነው የሚል ወሬ ከእስራኤል ሚዲያ እንደተሰማ ጠቅሰው ጋዜጠኞች ላቀረበው ጥያቄ ካጋሜ ምላሽ ሰጥተዋል። ያ ስለ ተባለው ስምምነት ጉዳይ ስለ ሩዋንዳና ስለ እስራኤል ብቻ ነው ለመናገር የምችለው። አሁን ሲነጋገሩ ቆይተዋል። እነዛ ወደ እስራኤል የሚሄዱት አፍሪካውያን ወደ አውሮፓ ሲሄዱ እንደሚያደርጉት ሁሉ ሕጋዊ ባልሆነ መንገድ የገቡ ናቸው። እስራኤል ወደ ሀገራቸው እንዲመለሱ ትፈልጋለች። አንዳንዶቹ ግን ወደ ሀገራችን ብንመለስ አደጋ ይገጥመናልና ልንመለስ አንችልም በማለታቸው የተወሰነ የማቋቋሚያ ገንዘብ ሰጥተዋቸው ወደ ሌሎች አፍሪካ ሀገሮች የመላክ እቅድ እንዳላቸው ተረድቻለሁ። ፖል ካጋሚ አያይዘውም ከእስራኤል በቀረበልን ጥያቄ መሰረት የኢሚግሬሽን መስሪያ ቤታችን በጉዳዩ ላይ እየሰራ ነው፣ ዝርዝር ሁኔታውን ግን አላውቅም ማለታቸው ተገልጿል። የእስራኤል የአገር አስተዳደር ሚኒስትር ጌልአድ ኤርዳንም ስደተኞቹን ወደ ሩዋንዳ ለመላክ እየተነጋገሩ እንደሆነ ማረጋገጣቸውን የእስራኤል ሚዲያ ገልጿል። ስደተኞቹ የአይሮፕላን መጓጓዣ ወጪ እንደሚሸፈንላቸውና እያንዳንዳቸው 3500 ዶላር መቋቋሚያ እንደሚሰጣቸው በሄዱባቸው የአፍሪቃ ሀገሮችም ሰርተው ለመኖር እንደሚፈቀድላቸው ገልጸዋል። አብዛኞቹ እስራኤል ውስጥ ጥገኝነት የጠየቁት ስደተኞች እስር ቤት እንደሚገኙ ታውቋል። ለኤርትራውያን ስደተኞች መብት የሚማጎተው አቶ ዳዊት ደሞዝ በበኩሉ ሁለቱም ሀገሮች የሚያደርጉት ስምምነት የስደተኞቹን መሰረታዊ መብት የሚያስከብር እስከሆነ ድረስ ወደ ሩዋንዳ መሄዱን አንቃወምም ይላል።